መዝናኛ በእንግሊዝ ሀገር ነዋሪ የሆነው ካሌብ ሚኬንስ እሱ ቻሌንጅስ ወይም ፈታኝ የሚላቸውን አርባ የተለያዩ ሁኔታዎች የማሸነፍ ወይንም የመወጣት ግብ አስቀምጦ ይንቀሳቀሳል። ሰው ቻሌንጅ ይሰጥኛል። በጣም ከባድ ቻሌንጅ ወይንም የሚያስፈራ ስጄስት ያደርጋሉ። ፌስቡክ ላይ ወይም ትዊተር ላይ አት ማይ ፎርቲ ዴይዝ ይሰጥኛል። ከዛ ሊጋል ከሆነ ወይንም ቻሌንጅን ከሆነ ሄጄ እሰራለሁ የካሌብ ዓላማ አንድ ሰው በእለት ከእለት ህይወቱ ለማድረግ የማይደፍራቸውን ድርጊቶች መፈጸም ነው። ካሌብ ፈታኝ የሚለውን አንድ ሁኔታ አዲስ አበባ መንገድ ላይ ሞክሯል። ኢትዮጵያ ስሄድ ጓደኛ ኢሙና ቤቲ ቻለንጅ ሰጦኝ፣ መንገድ ላይ ሰው እስክስታ እንዲያሳዩ ጠይቃቸዋለን ሲሉ በጣም አስፈራኝ። እንዴት ነው ሰው ሰው ጋር ሄጄ ማወራር ብዬ ደግሞ አማርኛ በጣም ቆንጆ ሳልሆነ በጣም ያስፈራል። እና ይሄ ፕሮጀክት የሚያስፈራ ነገር ፌስ ማድረግ ነው። ስለዚህ እሺ አልኩኝ። ከዚያም የቪዲዮ መቅረጫውን ሸሽጎ ቦሌ መንገድ ላይ ወጣ። አዲስ ነኝ እዚህ። አንድ ነገር መለምድ ፈልጌ ነበር። እስክስታ የሚባል ነገር ታውቃለህ? ታውቃላችሁ? እስክስታ እስክስታ። ምንድን ነው እንደዚህ የሚደንሱት ነገር፣ ምንድን ነው የሚባለው? ትችላላችሁ? ብዙዎች በካሌብ ጥያቄ ግራ ቢጋቡም በመጠኑም ቢሆን የእስክስታ አጨፋፈር እንዲህ ነው ብለው ያሳዩት አንዳንዶች አልጠፉም። ወገብን ያስነ እንዴ እንዴ አሳይ እንደዚህ፣ ከዛስ እንደዚህ። ፈታኙ ሁኔታ እንዴት ነበር? ብዙ አስተማረኝ። ብዙ ሰው ፈራ። አንዳንድ ሰው አይቆይም፣ ይሄ ልጅ ምንድን ነው የሚሰራው ይላሉ። ደግሞ አማርኛ ሳወራ አበሻ ስለማልመስል በጣም ሰፕራይዝ ነበሩ። ስለዚህ ያስደነገጣቸው ያንተ አማርኛ መናገር ነው ወይስ እስክስታ መለማመድ መፈለግ? ሁለቱም ነው አማርኛ እንዴት ያወራል? ከዛ ለምንድን ነው እስክስታመለም ነው የሚፈልገው? ደግሞ ሰው ጋር ብዙ ሰዓት ነው ያወራው ደግሞ እና ማን ጋር ነው የመጣ ሲሉኝ፣ አይ ብቻዬን ነው ስላቸው፣ ምስኪን ልጅ ይላሉ። ቻለንጁ በጣም ፋን ነበረ።

ወጣቱ ካሌብ የኢትዮጵያ ዝርያ እንዳለበት ከፊቱ ወዲያው ባይለይም እናቱ ኢትዮጵያዊ፣ አባቱ ደግሞ እንግሊዛዊ ናቸው። አማርኛ የተማረውም በልጅነቱ ኢትዮጵያ ውስጥ ሳለ ነው። ካሌብ ስምንት ዓመት ሲሆነው አባቱን በአውሮፕላን አደጋ አጣ። ከዛ ጊዜ በኋላ ነው ወደ እንግሊዝ ሀገር ሄዶ መኖር የጀመረው። ናይንቲ ሲክስ ኢትዮጵያን ኤርላይንስ ኮሞሮስ ክራሽ ነበረ እና እሱ ላይ ሞተ። ስለዚህ እኛ ወደ እንግሊዝ ሀገር መጣንና ኤዱኬሽን እዚህ ነው እንግሊዝ ሀገር ነው የተማርኩ። ካሌብ በሲቪል ኢንጂነሪንግ ሁለተኛ ዲግሪውን አግኝቷል። የኦንላይን ገበያ ማዘጋጀት፣ ድረገጽ መስራት የመሳሰሉት ተግባራት ደስ ያሰኙታል። ወደ ኢትዮጵያ ሄዶ ለሶስት ወር የቆየበትን ምክንያት የንግድ ሀሳብ ፈልጎ ነው። አሁን ግን ካሌብ ፈታኝ በሚል ያከናውናቸውን ሌሎች ሁኔታዎችና ድምጥ። ሌላ ደግሞ እዚህ ለንደን ጋር ላምበርጊኒ ንዳ አሉ። እንዴት ነው ምነዳውን? ላምበርጊኒ ስለ ዲፖዚት ያስፈልገዋል። ላምበርጊኒ መንዳ እና እኔ ዲፖዚት የለኝም ለላምበርጊኒ። ስለዚህ እንዴት ነው ላምበርጊኒ ላምበርጊኒ የሚይዘው ሳስብ እንደ አረብ ሼክ ልብስ ከለበስኩኝ ዲፖዚት አይጠይቅኝም ያሰብኩት። ስለዚህ እዚህ በጣም ሀብታም ሰው ያለ ቦታ ለንደን ውስጥ ሄጄ አረብ ሼክ መስዬ ገባሁ። አንድ ሴኪሪቲ ጋርድ ወስጄ፣ አንድ ትራንስሌተር ወስጄ ገባሁና ጠየቅኩኝ ላምበርጊኒ መንዳት ይፈልጋል ብሎ ፕሪንስ ካሊብ ይመጣል ብሎ ስኔሄድ እዛ ጠበቁ እና ቪዲዮ ላይ ነው ሁሉም ፊልም አደረጋለው። እና ቪዲዮ ላይ ይታያል። ካሌብና ረዳት ጓደኞቹ እጅግ ውድ የሆነውን ላምቦጊኒ መኪና ለሙከራ መንዳት ባይችሉም መኪናው ውስጥ ካሌብ ገብቶ የመቀመጥ እድል ማግኘቱን በዩቲዩብ የለቀቀው ቪዲዮ ያሳያል። ካሌብ ከመኪና መሸጫ ቤቱ ጨርሶ እንደወጣም የፈጣሪ አለ! እንዴት አንጎል የሚያስጨንቅ አጋጣሚ ነበር። ወደ መኪና ነጋዴው ሄድን። ውይ ልቤ እስካሁን እንዴት እንደምትመታ እነዚህ ጓደኞቼ እጅግ የሚደነቁ ናቸው። ላምቦጊኒ ውስጥ ከጓደኞቼ ጋር መቀመጥ ችለናል። እናንተም ሌላ ፈታኝ የምትሉት ሁኔታ ካለ በፌስቡክ ላኩ። በዚህ ፈታኝ ድርጊት እንደተደሰታችሁ ተስፋ አድርጋለሁ። ከሌብ ያለኝን ፍርሀት አርግፌ እንድጥል ይረዱኛል የሚላቸውን ፈታኝ ሁኔታዎች እየቀረጸ በኢንተርኔት ማሰራጨት ከጀመረ በኋላ እውቅና አትርፏል። ይህም አጋጣሚ ጥሩ እድል ከፍቶለታል። አ በጣም ብዙ ጆብ ኦፈር ገባ። ሁሉ ሰው ይደውልልኛል ለእኛ ጋር መስራት ትፈልጋለ ይሉኛል። ብዙ ዩኒ ስጨርስ የፕሮጀክት ስጀምር ሁሉ ሰው ለነሱ መስራት ነው የሚፈለጉኝ ደግሞ ብዙ ፐብሊክ ስፒኪንግ ኦፖርቹኒቲ ተከፈተ፣ ስፖንሰርሽፕ መጣ፣ ብዙ ነገር ተከፈተልኝ። እና አሁን ደግሞ ቱዌንቲ ዴይዝ ሀያ ቀን ገና ይቀራል። ስለዚህ አሁን ይሄ ሰመር ሪሎንች አደርጋለሁ። ስለዚህ ሰው ቻሌንጅ መስጣት ተፈለጎኝ። ማይ ፎርቲ ዴይዝ ላይ ሂዱና ቻሌንጅ ስጡኝ። እስቲ እስካሁን ድረስ ከባዱ ፈተና ምን ነበረ? ሰዎች የሰጡ አንዱ በጣም ከባድ መንገድ ላይ ተኛ አሉኝ እና ሲነግሩኝ ይሄ ከባድ አይደለም አልኮኝ፣ ግን ሄጄ ስሞክር በጣም ከባድ ነበረ። ሁሉ ሰው ያየኛል። ፈርቼ ግን ካሬጅ ይዤ ተኛው። ስተኛው እና ስነሳ በጣም ፍሪ ነው ፊል ያደረግኩኝ። እሱ በጣም ከባድ ነበረ ያ ቻለንጅ። ሌላ ደግሞ አንድ ትልቅ ዩኒቨርሲቲ ኪንግስ ኮሌጅ ለንደን ይባላል። ቻለንጁ ሌክቸር ውሰድ አለኝ። እኔ ደግሞ ሌክቸር ወስጄ አላውቅም። ከዛ ዛ ስደርስ አራት መቶ ሰው ነበረ እና ዶክተር እና ሜዲሲን ስቱድንት ነበራል። እነዚህ ስቱድንት በጣም ክሌቨር ናቸው። ስለዚህ ስደርስ በጣም ፈራው። ከዛ ዝም ብዬ ስቴጅ ላይ ሄጄ ሌክቸር ወሰድኩኝ። ከዛ ትንሽ ደቂቃ በኋላ ሌክቸሯ መጣች። ከዛ ፈርቼ ሮጥኩኝ። አ መምህሯ ከመምጣቷ በፊት ነው ገብተህ አንተ እንደ አስተማሪ እዛ የቆምከው? አዎ፣ አዎ እንደ አስተማሪ ልብስ ለብሼ ጀመርኩኝ ሌክቸሩ ከዛ ሁሉ ሰው ሌክቸር እንደሆንኩኝ መሰላቸው ስለምን ነበረ ልታስተምራቸው እዛ ጋ የቆምከውና መታወራቸው የነበረው ወረቀቱን ሳየው አልገባኝም ስለዚህ ዝም ብዬ ወረቀቱን ወርቡርዬ ጀመርኩኝ የራሴ ነገር ቶፒክ ጭንቅላሴ ላይ ወሰድኩኝ እና አወራው በጣም ፈራው እስቲ ስለሌላ ገጠመኝህ ንገረኝ ቀይ ምንጣፍ ጋር ማንን ያገኘኸው አንድ ሴትዮ ሳራ ጀሲካ ፓርከር የምትባል ቢግ ስታር ናት አሜሪካ ውስጥ። እና ቻለንጁ ሬድ ካርፔት ላይ ሞክር፣ መግባት ሞክር አሉኝ። እንዴት ገባ? ብዙ ሴኪሪቲ ነበረ፣ ብዙ ሰው ነበረ። ግን ፈጠና ሁለት ሌላ ፋሽን ሰው መግባት ነው ነበረ እዛ ስደስ እንቢ አሉኝ። ልብስን አለበስክም አሉኝ። ስለዚህ ለዚህኛው በደንብ ለበስኩኝ። ታክሲዶ ለብሼ ሄድኩኝ። ከዛ ስደርስ ቁጭ ብዬ አየው ማን ነው ሴኪሪቲ፣ ማን ነው በር ላይ ዝም ብሎ ቁጭ ብሎ የሚለው። ከዛ ቀስ ብዬ ገባው። ከዛ ስገባ ካሜራዎች፣ ፊልሞች፣ ሴሌብሪቲ ነው የመሰልኩኝ ለነሱ። ከዛ ሰርጀስ ከፓርክ ነበረች እዛ ሄጄ አውረኳት እና ብዙ አዘር ስለበት ነበረ ካሌብ። ይህንንም ፈታኝ ሁኔታ እንዴት እንደተወጣ የሚያሳየ ቪዲዮ ኢንተርኔት ላይ ይገኛል። ግን እስካሁን የነበሩትን ፈታኝ ሁኔታዎች ሁሉ ተወጥቷቸዋል ማለት አይደለም። እስኪ ካልተሳኩለት ፈታኝ ሁኔታዎች ደግሞ ጥቂቱን ይንገራል። ሁሉም ሰክሰስ አልሆንኩም። አንዳንዶች አልቻልኩም። ባቡር ላይ ግባና ንዳ አሉኝ። እዛ ስሄድ ሞክርኩኝ። ግን ባቡር ካምፓኒ ሴኪሪቲ ደወሉልና ፖሊስ መጣ። ስለዚህ ሮጥኩኝ፣ ስለዚህ ፌል አድርኩኝ። ያኛው ሌላ ደግሞ አንድ ዶሮ ወደ ማክዶናልድ ውሰድ እና ኩክ አርጋለኝ። እዛ ስደርስ እምቢ አለኝ። ወደ ኬኤፍሲ ሂድ አለኝ። ወደ ኬኤፍሲ ሲሄድ እነሱም ውጣ አሉኝ። ያኛውንም ፌል አርኩኝ። እንዴት አርገ ነበረ ዶሮ ለማብሰል? እዛ ሄድከው አንድ አንድ ትልቅ ዶሮ ወስጄ ቺኪንበርገር መስራት ትችላለህ ጠይቃቸው። በጣም ሾክ ሆኑ። ከዛ ከዛ እዛ ሄጄ ወጣሁ። ሌላ ቦታ ሄድኮኝ። እነሱ ምን ቢያሉኝ ያሉኝ። ከዛ ሌላ ቦታ ሄድኮኝ። ሌላስ ምን አይነት ፈተና ነበረ? አሁን ለምሳሌ ስድስተኛው ቀን ላይ ፋይንድ ላቭ የሚላለ እሱስ እሱስ ፈተና ምን ነበር? ብዙ ሰው አንድ ሴት ወይ ወንድ ላይክ ሲያደርግ ሮማንቲክ ፊሊንግ ሲኖራቸው ብዙ ታይምስ ይፈራሉ መጠየቅ Date with a guy, but I'm so yasfara. So that's the challenge you uh, find love. na barra. so that's the HG. So when you uh, need a more falar love, and and digze, and the said to it, maara yasfarainga. So that's the challenge you he didn't know. So strangers, as the London guy hijjeh, do you believe in love? Be as kase be I profess my love to strangers, and now responsible, but I'm yasika. And so shocked, Nabaro, lela so confused Nabaro. ሌላ ሰው ሴሊን ላቭ ፣ ስለዚህ ሚክስት ነበር። ስለዚህ ብዙ ስልክ ቁጥር ይዘው ወደ ቤት ገባ ማለት ነው። ማን ነው ይሄንን ፈተና የሰጠ? ጓደኛ ነው የሰጠኝ። እሱ ብሬቭ ነው፣ ሴት ጋር ሲመጣ በጣም አመሰገንኩት። ኮንፊደንስ ይዤ፣ አንድ ሴት የወደድኩትን ትጠይቃት እሺ ያለችኝ

i my not you ካሌብ ፍርሃቱን ለመጣል እና ደፋር ለመሆን የሞከራቸውን ሀያ ፈታኝ ሁኔታዎች ያከናወነው በአንድ አመት ጊዜ ውስጥ ነው። እንደ ቀልድ የጀመረውንም ፕሮጀክት ወደፊት ወደ ንግድ የመቀየር ሀሳብ አለው። አንዱ እኔ እንደፈራ አልፈለግኩም። ስለዚህ ይሄን ቻሌንጅ ስሰራ ቀስ ብዬ ኮንፊደንስ ይዛለሁ። ግን ቀስ ብሎ ሲሄድ ፕሮጀክቱ ኮንፊደንስ ሲይዝ አሁን ይሄ ሌላ ነገር መሆን ይችላል አሰብኩኝ። ይሄ ቢዝነስ መሆን ይችላል፣ ይሄ ጻፍ መሆን ይችላል፣ ፊልምም መስራት ሜይቢ ይቻላል። ስለዚህ አሁን ቢገር ቪዥን አለኝ ኮንፊደንስ ሲገባ ሁሉ ነገር ቀስ ብሎ ኮንፍደንስ ቢገር ይሆናል። ፓሽኔ ቢዝነስ ነው። ስለዚህ ምናልባት ወደ ኢትዮጵያ መለሳለሁ ሴፕቴምበር፣ እዛ ቢዝነስ ኦፖርቹኒቲ በጣም አየው። ሌላ ደግሞ እዚ ለንደን ብዙ ቴሌቪዥን ላይ ኢንትሬስት አላቸው ፕሮጀክት ውስጥ ያ ሌላ ነገር ነው። ስለዚህ ዝም ብዬ ይሄንን ጨርሼ የመጨረሻ ሀያ ጨርሼ ከዛ ዲሳይድ አደርጋለሁ። እንግዲህ አድማጮች፣ አርባ ከባድ የሆኑ ባህል ከተባለው ፈታኝ ሁኔታዎች ግማሹን የሞከረው ካሌብ ሚኬንስ ነው የዛሬው የመዝናኛ ዝግጅት እንግዳችን የነበረው። መልካም ምሽት እላለሁ። ጤና ይስጥልኝ።